The Voice of America. የትራንስፖርት አገልግሎትን ለማመዛዘን በቴክኖሎጂ የተደገፈ የትራፊክ መቆጣጠሪያ ማዕከል ግንባታ በአዲስ አበባ ከተማ ተጀምረዋል። በ835 ሚሊዮን ብር ወጪ የሚገነባው የአዲስ አበባ የትራፊክ መቆጣጠሪያ ማዕከል እየተበራከተ የመጣውን የትራፊክ አደጋ ለመቀነስ ዋነኛ መፍትሄ መሆኑን የአዲስ አበባ አስተዳደር ማስታወቁን ገልጣ ፀሐይ ዳምጠው ተከታዩን አድርሳናለች። ኢትዮጵያ በቴክኖሎጂ የተደገፈ የትራንስፖርት አገልግሎት እና ዘመናዊ የትራፊክ መቆጣጠሪያና መረጃ ማደራጃ ባለመኖሩ ለትራፊክ አደጋ እንድትጋለጥ አድርጓታል አሉ የአዲስ አበባ ምክትል ከንቲባ ኢንጂነር ታከሌው ማም የአዲስ አበባ ትራፊክ መቆጣጠሪያ ማይከል በትራንስፖርት አገልግሎት ሰጪ ተቋማት እና ትራፊክ መቆጣጠሪያ ጋር ተያዥነት ላላቸው ዘርፈ ብዙ መፍትሄ ይሰጣሉ ብለዋል። ምክትል ከንቲባውም ትራንስፖርት ከቴክኖሎጂ የመነጨ ለቴክኖሎጂ ደግሞ የሚሰራ ትልቅ ሴክተር ነው። በእኛ ሀገር እና በእኛ ከተማ ግን እነዚህ ጓደኛሞች ሳይገናኙ ሳይዋደዱ ለዘመናት ቆይቷል። ስለዚህ የብልጽግና ጉዞ አንደኛው እነዚህ ጓደኛሞች ግን የማይተዋወቁትን ማስታረቅ ነው እና በከተማ ደረጃ አዲስ አበባ ከተማችን ለህንጻ ክራይ ብቻ ከ600 ሚሊዮን በላይ በዓመት እንከፍላለን። የዚህኛው ህንጻ ግንባታ አንዱ ስራው ከዚህ በፊት ተበታትነው ለአገልግሎት አስቸጋሪ የሆኑ ተቋማትን በመሰብሰብ ብቻ ሳይሆን የምንከፍላቸውን ብሮችም ወደ መንግስት ካዝና ከማስቀረቱም ባሻገር ለወጣቶች የስራ እድል የምንፈጥርበት አጋጣሚ ይፈጥርልናል እና ቴክኖሎጂና ትራንስፖርት የማይነጣጠሉ ለሀገር እድገት ከፍተኛ ሚና አላት። ስለዚህ የትራፊክ ፍሰቱን እንበል፣ የተሽከርካሪና አሽከርካሪ ግንነታቸውን መቆጣጠር እንበል፣ ሁሉንም ነገር የምንቆጣጠረው ከዚህኛው ማይከል በቻይናው የኮሚኒኬሽንና ኮንስትራክሽን ኩባንያ የሚከናወነው ይህ ግንባታ የከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ አዘምረታል። ማዕከሉ የትራፊክ መረጃዎችን የመሰብሰብ፣ የትራፊክ መብራቶችን የቆይታ ጊዜ እንደ ትራፊክ ፍሰቱ መጠን የመቀያየርና ልዩ ልዩ የትራፊክ ፍሰት ማስተካከያ እርምጃዎችን እንዲወስዱ የሚያደርግ ስራም ይከናወንበታል ተብሏል። በተጨማሪም አሽከርካሪዎች የመንገዶችን የትራፊክ ሁኔታ ቀድመው እንዲያውቁና አማራጭ መንገዶችን እንዲፈልጉ መረጃ የመስጠት የትራፊክ ሕጎችን የሚተላለፉ አሽከርካሪዎችን ለመለየት እንዲሁም የትራፊክ ፍሰት፣ የአደጋና የደህንነት መረጃዎችን ወደሚመለከታቸው ልዩ ልዩ ተቋማት በጊዜው እንዲተላለፉ ማድረግ ያስችላልም ብሏል። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታ አከለም ፕሮጀክቱ ተጠናቆ ለአገልግሎት ስበቃ በከተማው የሚታየውን የትራፊክ ፍሰት ለማሻሻል የሚደረገውን ጥረት በከፍተኛ ደረጃ ያግዛልም ተብሏል። ማዕከሉ የተለያዩ አገልግሎቶችን የሚሰጡ ዘመናዊ ቴክኖሎጂዎችና መሰረተ ልማቶች የሚሟሉለት ሲሆን በ አስራ ስምንት ወር ውስጥ ግንባታው ይጠናቀቃል ብሏል። አቶ ስጦታውም ማዕከሉ ከመሬት በታች በሚገነቡ አራት ወለሎች ከትራፊክ መቆጣጠሪያ ማዕከል በተጨማሪ የመረጃ ማደራጃ፣ የወንጀልና የአደጋ መከላከያ መረጃ ቢሮዎች እንዲሁም ልዩ ልዩ የአገልግሎት መስጫ ማዕከላትን አካቷል። በዚህም ዘመናዊ የደህንነትና የትራፊክ መቆጣጠሪያ መሳሪያዎች የከተማዋን የትራፊክ እንቅስቃሴ ቀጥተኛ በሆነ መልኩ ማየት ነው ለማዘመንና መቆጣጠር የሚቻል በመሆኑ የከተማዋን የትራፊክ ቁጥጥር ለማዘመን የሚደረገውን ጥረት በላቀ መልኩ ያስገዛል ተብሎ ይታመናል። በአዲስ አበባ ከተማ መንገዶች ላይ ልዩ ልዩ ካሜራዎችንና መሰል መረጃ ተቀባይ አውታሮችን ተከላ ደረጃ በደረጃም በቀጣይ ይከናወናሉ። በአሁኑ ጊዜ በመደበኛ የትራፊክ ቁጥጥር ስርዓት እየተከናወነ ያለውን ስራ ይበልጥ እንደሚያሻሽለው ይጠበቃል። ከቅርብ ጊዜ በኋላ በከተማ የተመረጡ ቦታዎች የሚከፈልባቸው መንገዶች ስራ እንደሚጀመርም በስነ ስርዓቱ ላይ ኢንጂነር ታክለውማ ተናግረዋል። ከክፍያ የሚገኘውም ገቢ የህዝብ ትራንስፖርት ዘመናዊ ማድረግ ላይ ይውላል ብለዋል። ሌላው በዕለቱ ግንባታው የተጀመረው በአንድ ነጥብ አምስት ቢሊዮን ብር ወጪ የሚገነባው የአዲስ አበባ ከተማ አስተዳደር የትራንስፖርት ሴክተር መስሪያ ቤቶችን በአንድ ማዕከል ለማሰባሰብ የሚረዳ ህንፃ ግንባታ ነው። የህንፃው ግንባታ አገልግሎት አሰጣጥ ህብረተሰቡን በሚመጥን መልኩ በአንድ ቦታ በማሰባሰብ የሚረዳ ሲሆን የከተማው አስተዳደሩን ለመንግስት መስሪያ ቤቶች የሚያወጣውን የህንፃ ክራይ ወጪም የሚያስቀር ይሆናል። በትራፊክ አደጋ ቀዳሚ ስፍራ ከሚይዙት ሀገራት ኢትዮጵያ አንዷ እንደሆነች ይነገራል። እንደ አውሮፓን አቆጣጠር በ2019 ዓ ም ብቻ ኢትዮጵያ ከ5000 ህዝብ በላይ በትራፊክ አደጋ ማጣቷን መረጃዎች ያመለክታሉ። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ